የአፍሪካ ጉዳዮች ንዑስ ቋሚ ኮሚቴ ሊቀመንበር ክሪስ ስሚዝ ረቂቅ ሕጉን ወይንም ውሳኔ 16 በመባል የሚታወቀውን ሕግ ሲያነቡ የማህበረሰብ ተወካዮች የሰብአዊ መብት አቀንቃኞች ኢትዮጵያውያንና የኢትዮጵያ ወዳጆች ካፒታል ሂል በመባል በሚታወቀው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ፊት ለፊት በመገኘት አድምጠዋል። በሊቀመንበሩ የህዝብ ተወካዮች አባል ክሪስ ስሚዝ ከተጠሩ የተከበሩ እንግዶች መካከል በብራዚል የሪዮ ኦሎምፒክ የማራቶን ውድድር የብር ሜዳሊያ አሸናፊ ፈይሳ ሌሊሳ አንዱ ነበር። አትሌት ፈይሳም በኦሮሞ ህዝብ ላይ የሚፈጸመውን አሰቃቂ የዘር ማጥፋት ወንጀል በእማኝነት አብራርቷል። የአፍሪካ ጉዳዮች ንዑስ ቋሚ ኮሚቴ ሊቀመንበር ክሪስ ስሚዝ በበኩላቸው እንዲህ ነበር የተናገሩት ይህ ምክር ቤቱን እጅግ ያሳሰበ መሆኑን በግልጽ የሚያሳይ ነው። የውጭ ጉዳይ መስሪያ ቤታችንና የዋይት ሃውስ ቤተ መንግስትም በተመሳሳይ ያሰቡበት ጉዳይ ነው የሚል ተስፋ አለን። እንዳልኩት የሰብአዊ መብቶች አያያዝ የተመለከተው ረቂቅ ህግ በሁለቱም ፓርቲዎች የተደገፈ ነው። ይህንን እየተባባሰ የመጣውን ችግር ለማስወገድ ነው አላማችን። በሰብአዊ ድርጅቶች አማካይነት የሚሰበሰበው እያንዳንዱ ብር የተራቡትን ለመመገብና የተራቆቱትን ለማልበስ እንዲሁም የታመሙትን ሕክምና እንዲያገኙ ለማድረግ ነው። ያ ገንዘብ ለወታደራዊ ጉዳይ ውሎ ከሆነ ያን በጥንቃቄ መመርመር ይኖርብናል። የዚህን የኢትዮጵያን የሰብአዊ መብቶች አያያዝ የተመለከተው ረቂቅ ሕግ ሁለተኛው ክፍል በቅርቡ ይፋ ይሆናል ብለዋል። ረቂቅ ሕጉ በኢትዮጵያ የጸጥታ ኃይሎች በአማራና በኦሮሞ ህብረተሰብ ላይ የተወሰዱ እርምጃዎችን የኮነነ ሲሆን ዩናይትድ ስቴትስ የምታደርገውን ሰብአዊ ድጋፍ ለታለመበት ዓላማ መዋሉን እንዲጣራም ይጠይቃል። ለረቂቅ ሕግ መውጣቱ አስተዋጽኦ ካደረጉት ውስጥ አንዱ ፍሪደም ሃውስ ነው። ሊቀመንበሩ ማርክ ሌገል ለያዶዎች የበላይ አስተያየታቸውን እንዲህ ነበር የሰጡት። እንግዲህ ትኩረት የነበረን የሲቪክ ማህበረሰቡ የመሰብሰብ ነጻነት፣ የመገናኛ ብዙሀን ነጻነት ሊኖር እንደሚገባና የሚደረጉባቸው ቅባዎች ሙሉ በሙሉ እንዲነሱላቸው የታሰሩት እንዲፈቱና የጸረ ሽብሩን አዋጅ ሰላማዊ ጥያቄ ለማፈኛነት መንግስት መጠቀሙን እንዲያቆም የሚጠይቅ ነው። ረቂቅ ሕጉ እንዲጸድቅ የመወሰኛ ምክር ቤቱ አባላት በአብላጫ ድምፅ ማጽደቅ አለባቸው። ዋነኛው ጉዳይ ግን ደረጃውን ጠብቆ በሕግ ከጸደቀ ኢትዮጵያ ከዩናይትድ ስቴትስ የምታገኘውን የብዙ መቶ ሚሊዮን ዶላር ሰብአዊ እርዳታ ጥያቄ ውስጥ ያስገባል። ከዚህ በፊት ምርጫ 97ን ተከትሎ ሊጸድቅ የነበረውን ኤች አር 205 የተሰኘውን ሕግ የኢትዮጵያ ባለስልጣናት ከፍተኛ ገንዘብ በመመደብ ተከራካሪ ጠበቆችን በማቆም ማክሸፋቸው ይታወሳል። የዘንድሮ ግን ከፍተኛ ሰብአዊ ቀውስ በኢትዮጵያ ውስጥ ስላለ ተመሳሳይ ጣ ይኖራል ተብሎ አይጠበቅም። ለዶች ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ